የአሜሪካ ድምፅ ስድስተኛውን የአገሪቱ ፕሬዚዳንት ሹመት መነሻ በማድረግ በህገ መንግስቱ የተቀመጠውን የአገሪቱ ርዕሰ ብሔር ስልጣንና ተግባር ምንነት በተመለከተ የጠየቃቸው የህገ መንግስትና ሰብአዊ መብቶች ባለሙያው አቶ በላቸው ግርማ ተከተም ብለውናል። ህገ መንግስት ፕሬዚደንት ወይም ርዕሰ ብሔር በህገ መንግስቱ ምዕራፍ ሰባት ላይ የተቀመጡ አንቀጦች ላይ የተደነገገ ነው። ስልጣናቱም ምናልባትም የተወሰኑትን ለመጥቀስ ያክል የመጀመሪያው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ጋራ ስብሰባን መክፈት ነው። ይሄም በአመቱ በመስከረም የመጨረሻው የመስከረም የመጨረሻው ሰኞ ላይ የሚከናወን ነው። ሌሎች ስልጣኖችም አሉት። ለምሳሌ በህዝብ ተወካዮች ምክር ቤት የሚጸድቁ ህጎችን ማወጅ፣ አምባሳደርና መልክተኞችን በጠቅላይ ሚኒስትሩ አቅራቢነት መሾም፣ ኒሻኖችንና ሽልማቶችን መስጠት፣ አግባብነት ባላቸው ህግ መሰረት ከፍተኛ የውትድርና ማዕረጎችንም እንዲሁ በጠቅላይ ሚኒስትሩ አቅራቢነት መሾም፣ ይቅርታን መስጠት የመሳሰሉት ናቸው። ሌላም ምናልባትም እዚህ አንቀጽ ላይ አልተጠቀሰ ነገር ግን በህገ መንግስቱ አምሳ ሰባት አምሳ ስምንት ገደማ ላይ የተጠቀሰው ምርጫ ተከናውኖ በፓርላማ ውስጥ አብላጫ ድምፅ ያገኘ ፓርቲ ከሌለና ፓርቲዎቹም መስማማት ካዳገታቸው ወይንም ደግሞ በሌላ ምክንያት ፓርላማ ከተበተነ ፕሬዚደንቱ ውስጥ ያሉ ፓርቲዎች መንግስት እንዲመሰርቱ ጥሪ ያቀርባሉ። ያንን የስድስት ወር የሽግግር ጊዜም ፕሬዝዳንቱ መራው ነው የሚሆነው። ህገ መንግስቱ ርዕሰ ብሔሩ ሁለት የኃላፊነት ዘመን ቆይታ እንደሚኖረው የደነገገ ቢሆንም ተሰናባቿ ፕሬዚዳንት ሳህለወርቅ ዘውዴ ለምን ለሁለተኛ የኃላፊነት ዘመን እንዳልቀጠሉ እስካሁን በይፋ የተገለጸ ነገር የለም። የአዲሱ ፕሬዚዳንት ምርጫ ይፋ የተደረገውም የቀድሞዋ ፕሬዚዳንት ሰሞኑን በማህበራዊ ድረገጻቸው ያሰፈሩትን ጽሁፍ በርካቶች በተለያየ መንገድ እየተነተኑ ባሉበት ወቅት ነው። የህገ መንግስትና ሰብአዊ መብቶች ባለሙያ አቶ በላቸው ግርማ የአገሪቱ ፕሬዚዳንት በመንግስት አሰራር ላይ አስተያየትና ትችቶችን ጨምሮ አቅጣጫ የመስጠት ኃላፊነት እንዳላቸው በሌሎች ተመሳሳይ መንግስታዊ ስርዓትን የሚከተሉ ሀገራትን ተሞክሮ በማንሳት ይገልጻሉ። በኢትዮጵያም ያለፉት ፕሬዚዳንቶች ተመሳሳይ ትችቶችን ማንጸባርቃቸውና ከስልጣን እስከ መልቀቅ የደረሱም ልዩነቶችም እንደነበሩ ያነሳሉ። ሌሎች ሀገራት ስንሄድ በተለይ ፓርላሜንታዊ ስርአት የሚከተሉ ሀገራት ሄድስ ኦፍ ስቴት ወይም ደግሞ ርዕሰ ብሄሮች አክቲቭ የሆነ የፖለቲካ ስልጣን አይደለም። ነገር ግን በአጠቃላይ ሀገሪቱ ወደ አንድነት እንድትመጣ የተሻለ ኢኮኖሚ እንዲሻሻል፣ እድገት እንዲኖር እንዲህ እንዲህ የማመላከት ስልጣን አላቸው። አንደኛው እሱ ነው። ሁለተኛው ግን በግልጽ ህገ መንግስቱ ላይ እንደተቀመጠው ዝም ብሎ ሲምቦሊክ የሆነ ብቻ አይደለም። የተወካዮች ምክር ቤትና የፌዴሬሽን ምክር ቤትን ዓመታዊ የጋራ ስብሰባ መክፈት ትልቅ ስልጣን ነው። በዚህ ወቅት ቀጥታ በአሰራርም የመጣ ይመስለኛል ይሄ የመንግስትን እቅድ ማንበብ የጋራ ስብሰባውን ሲከፍቱ አቅጣጫ ማሮ ያስቀምጣሉ ማለት ነው። ይሄ በመንግስቱ ላይ ማየት የምንችለው መረዳት ነው ማለት ነው። ቀጥታ የመንግስትን እቅድና ሀሳብ ማጥበቅ መደገፍም ብቻ አይደለም ስራቸው። ምናልባት ይሄ የተለመደው ሊሆን ይችላል። ነገር ግን ትክክል ያልሆነ ነገር ሲታይ በትክክል ይሄ ነው መንገዱ ብለው የመጠቆም የማሳየት ኃላፊነት አለባቸው መንግስት ላይ ትችት መንገር አቅጣጫ ማስቀመጥ፣ የተለየ አቋም መያዝ መንግስት እንደሚቃረን ተደርጎ ተወስዶ ስልጣን ሲነቁም አይተናል። የሀገሪቱ ርዕሰ ብሔር ስልጣንና ተግባር ጋር በተያያዘ በሕገ መንግስቱ የተቀመጡ ድንጋጌዎችን በተመለከተም የማሻሻያ ሀሳቦች ሲነሱ መቆየታቸውን የሚገልጹት የሕገ መንግስት ባለሙያው አቶ በላቸው ፕሬዚዳንቱ የሚመረጥበት ሂደትን በተመለከተም ድንጋጌዎቹ ግልጽነት ይጎላቸዋል ይላሉ። የህዝብ ተወካዮች ምክር ቤት ያቀርባል ይላል እንጂ ግምት የሚወሰደው ህዝብ ተወካዮች ምክር ቤት የተለየ ስብሰባ አድርጎ በራሱ አሰራር መሰረት አጽድቆ ነው የሚመጣው። ይሄ ግን ሲሆን አላየንም። የትኞቹም ሹመቶች ላይ በአባላት ውስጥ ነው ወይ የሚጠቆሙ የሚለው ይሄ ግልጽነት ተወካዮች ምክር ቤት ብቻ ለሚል ማለት ነው። ያው እንግዲህ በውስጥ አዋቂነት ምናልባት ፓርላማ ውስጥ አብላጫ ድምጽ ያለው ፓርቲ ይጠቁማል፣ እንዲጠቅም ያደርጋል የሚል ነው የሚመስለው። ሌሎቹም እንግዲህ ተቀንሰው የተሰጡ ስልጣኖችም እንዳሉ ማየት እንችላለን። በተለይ እንደኛ ሀገር ብዝሃነት ባለበት ሀገር የሀገሪቱ ርዕሰ ብሔር ከዚህ በላይ አንድነትን የማጠናከር አንጻር የኢኮኖሚ እድገት እንዲመጣ ከማድረግ አንጻር አስፈጻሚውን ላይ ግፊት ከማድረግ አንጻር በእውነትም ተገቢ ልጣል አለው የሚል እምነት የለኝም። ምናልባት አሁን ከሚታየው ከሚንቀሳቀሰው ማሻሻያ ጋር ይታይ ይጠበቃል ብዬ አምናለሁ። አዲሱ ርዕሰ ብሔር ሆኖ የተመረጡት አምባሳደር ታዬ አጽቀሥላሴ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልዕክተኛ በመሆን አገልግለዋል። አሁን የነበሩበትን የውጭ ጉዳይ ሚኒስትር ሹመት እስከሚያገኙ ድረስም የጠቅላይ ሚኒስትሩ የውጭ ጉዳይ ፖሊሲ አማካሪ ሚኒስትር በመሆን ሰርተዋል። አምባሳደር ታዬ ከዚህ በፊት በመንግስት ኃላፊነት እስከ ካቢኔ አባልነት የሰሩ ከመሆናቸው አንጻር በቀጣይ የተለየ ጫና ይገጥማቸዋል ተብሎ እንደማይጠበቅም አቶ በላቸው ይናገራሉ። ሰው ያው በረጅም ጊዜ ዲፕሎማሲ ላይ የቆዩ እንደመሆናቸው ከዚህም ባለፈ የውጭ ጉዳይ ሚኒስትር ሆነው ካቢኔ የነበሩ ሰው እንደመሆናቸው በተለይ ከዚህ በፊት ከነበሩት ፕሬዚደንቶች ጋር ሲታይ የበለጠ ጫና ይገጥማቸዋል የሚል እምነት የለኝም። ምክንያቱም ከመንግስት ጋር ሲሰሩ የቆዩ ሰው ስለሆኑ ግን እነህ ቅድማል ናቸውን ኃላፊነት ከመወጣት አንጻር ስጋት አለኝ። ላለፉት ስምንት ወራት የኢትዮጵያ የውጭ ጉዳይ ሚኒስትር ሆነው የሰሩት አምባሳደር ታዬ አጽቀሥላሴ የሀገሪቱ ርዕሰ ብሔር ሆኖ መሾማቸውን ተከትሎ በእርሳቸው ምትክ የውጭ ጉዳይ ሚኒስትር ሆኖ የሚሾሙ ማን ሊሆን ይችላል የሚለው ይህን ዘገባ እስካጠናቀርንበት ሰዓት ድረስ አልታወቀም። ለአሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ።